ውል ፊርማው ያፈጻጸሙ እንዴትነትም ገና አይታወቅም። የብድሩ መጠንና ዓላማው ግን የባንኩ የአፍሪቃ ጉዳይ የህዝብ ግንኙነት ተጠሪ ሪቻርድ ዌልስ እንደሚሉት ግልጽ ነው። የአውሮፓ ኢንቨስትመንት ባንክ ፕሬዚዳንት ከኢትዮጵያው ጠቅላይ ሚኒስትር ጋር ኒውዮርክ ውስጥ ከተነጋገሩ በኋላ ያወጁት ነው። ይህ ለእኛ በአሁኑ ወቅት የምንከታተለው አዲስ ፕሮጀክት ነው። ዝርዝሩን በመጪዎቹ ወራት እናረጋግጣለን ብለን እንጠብቃለን። ባንኩ ባለፉት አምስት ዓመታት ለአፍሪካም የ13 ቢሊዮን ዶላር የወረት ብድር ሰጥቷል። የአሁኑ ግን ዌሊስ እንዳሉት አዲስ ነው። አዲስ የሚያደርገው ብድሩ የተሰጠው ኢትዮጵያ በገንዘቡ የምታሰራው ተቋም ለውጭ ሀገር ስደተኞች ስራ እንዲያስገኝ ያለመ በመሆኑ ነው። በሌላ አባባል የአውሮፓ ህብረት የአፍሪቃ ስደተኞች ወደ ግዛቱ እንዳይገቡ ለማገድ ስደተኞቹ ለየሚነሱበት ወይም ለየሚተላለፉባቸው ሀገራት መንግስታት ጠቀም ያለ ገንዘብ በመስጠት ስደተኞቹን በያሉበት ለማስቆም የያዘው ዕቅድ አካል መሆኑ ነው። ዊሊስ በቀጥታ አላረጋገጡም፣ ግን ሌላ አላሉም። እዚህ አውሮጳም ስደተኞች የሜዲትራኒያን ባህርን ወይም በረሃ ሲያቋርጡ ህይወታቸውን ሲያጡ እናያለን። ይህ ሁሉንም የሚያሳስብ ጉዳይ ነው። ለሰዎቹና ለቤተሰቦቻቸው ዘላቂ የሆነ የስራ እድልና ስልጠና እንዲያገኙ ማድረግ ቅድሚያ የሚሰጠው መሰረታዊ ጉዳይ ነው። ሰዎች የሚሰደዱት ጭቆናም፣ ጦርነት፣ ሽብርና የምጣኔ ሀብት ችግሮችን ሽሽት ነው። የስራ ዕድል ያውም በየተሰደዱበት ሀገር መፍጠር ችግሩን ቢያቃልል እንኳ ከብዙዎቹ ችግሮች ለአንዱ እንጂ ለሌሎቹ መፍትሄ ነው መባሉ በርግጥ ከንቆቅልሽ ነው የተቆጠረው። የመብት ተሟጋቾች ደግሞ ከዚህም አልፈው ስደተኞችን በየሀገራቸው ወይም በየመተላለፊያ ሀገራት ለማገድ የሚወሰደውን እርምጃ አጥብቀው ይቃወማሉ። የአውሮፓ ህብረት አባላቱና ተቋማቱ ግን ለንቆቅልሹም ለመብት ተሟጋቾች ተቃውሞ ትችትም ሰሚ ጆሮ ያላቸው አይመስልም። ገንዘቡ አፍሪቃ ውስጥ ሰዎች የሚሰደዱበትም ሆነ አቋርጠው የሚያልፉበት ሀገራትን ለማሳደግና የሰዎችን ኖሮ ለማሻሻል የሚረዳ ነው። ይህ ብድርም ከአጎራባች ሀገራት ከሚሰደዱት ሰዎች እኩል ኢትዮጵያውያንንም የሚጠቅም ነው። የምጣኔ ሀብት ታዋቂዎች እንደሚሉት ካለፈው ህዳር ጀምሮም ኢትዮጵያ ውስጥ የተቀጣጠለው ተቃውሞና ግጭት ሀገሪቱን ለመዋለ ንዋይ ፍሰት የማትመች አድርጓታል። የመብት ተሟጋቾች ደግሞ የኢትዮጵያን መንግስት በመብት ረጋጭነት እየወቀሱት ነው። በዚህም ምክንያት የአውሮፓ ኢንቨስትመንት ባንክ በዚህ ወቅት በጨቋኝነት ከሚወቀሰው የኢትዮጵያ መንግስት ጋር መዋዋሉን ተገቢ አይደለም የሚሉ አሉ። የባንኩም የህዝብ ግንኙነት ተጠሪ ግን ፖለቲካ ውስጥ አያገባንም ባይ ናቸው። ዞሮ ዞሮ በአንድ ሀገር ውስጣዊ ፖለቲካዊ ጉዳይ ላይ አስተያየት መስጠት የባንክ ሚና አይደለም። በግልጽ የሚታወቀው ግን በሰፊው ሲታይ ምጣኔ ሀብታዊና ፖለቲካዊ ውጥረት ባለበት ይህንን በመሰለው አይነት መርሃ ግብር ድህነትን ቅነሳና የስራ ፈጠራን መርዳት፣ መረጋጋት የሚሰፍንበትን መንገድ ማጠናከርና ማህበረሰቦች አብረው እንዲኖሩ መርዳት ነው። ኢትዮጵያ በርካታ ስደተኞችን በማስተናገድ ከአፍሪቃ አንደኛ ሆናለች። 743